ሰማያዊ ፓርቲ በቅርቡ በአባላቱና በአመራሩ መካከል በተፈጠረ ግጭት፣ አለመግባባት ውስጥ እንዳሉ የሚታወቅ ሲሆን በነ አቶ የሸዋስ አሰፋ የሚመራው የፓርቲ ቡድን በምናውቃቸውና በማናውቃቸው ሰዎች ድብደባ ደረሰብን ሲሉ ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ ዝርዝሩን ይዛለች። ሰማያዊ ፓርቲ በወጣት ፖለቲከኞች ተቋቁሞ በኢትዮጵያ የፖለቲካ የተቃውሞ እንቅስቃሴ ውስጥ ተሳትፎ ማድረግ ከጀመረ አምስት ዓመታትን አስቆጥሯል። በቅርቡ በፓርቲው አመራር አባላቶችና ደጋፊዎች መካከል በተፈጠረ አለመግባባት በሁለት ቡድን መከፈሉ ሲገለጽ ቆይቷል። ፓርቲውን በሊቀመንበርነት በመምራት ላይ የሚገኙት አቶ የሸዋስ አሰፋ መሆናቸውን፣ በዚህም ፓርቲውንም በህጋዊነት ለማስተዳደር የተመረጡ መሆኑን፣ በተጨማሪም ፓርቲያቸው ከኢህአዲግ ጋር ለመደራደር በቅድመ ዝግጅት ላይ መሆኑን ይናገራሉ። በሌላ በኩል ደግሞ ፓርቲውን ከምስረታው ጀምሮ የሚመሩት ኢንጂነር ይልቃል ናቸው። አቶ የሸዋስ የተመረጡት በሕገ ወጥ መንገድ ነው የሚሉ ሌሎች ቡድኖች አሉ። በዚህ ሪፖርት ላይ በምናቃቸውም ሆነ በማናቃቸው ሰዎች ድብደባ ደረሰብን ያሉት በነ አቶ የሸዋስ አስፋ የሚመሩት ናቸው። አቶ የሸዋስ አሰፋ በትናንትናው እለት ለአሜሪካ ድምጽ እንደተናገሩት ትላንት ከጠዋቱ አራት ሰዓት አካባቢ ካሳንቺስ በሚገኘው እርሳቸውና ሌሎች የፓርቲው ሰራተኞች በሚገኙበት የማያውቋቸው ሰዎች በሚያውቋቸው ሰዎች እየተመሩ መጥተው ድብደባ እንደፈጸሙባቸው ይናገራሉ። ጠዋት ያው መደበኛ ስራችን እየሰራ ነበር ገብተን ነበረ መጽፈት ቤት ኃላፊ ዋለ፣ ድርጅት ጉዳዩ ዋለ፣ አደራጅ ዋለ እኔ ያለሁ ጥበቃ ሰራተኛው አሉ እና እነዛ ሰዎች ተከታትለው ገቡ። አንድ የማውቀው ስለሺ ፈይሳ የሚባል ሰው ብቻ ነው የማውቀው እና አንድ ሌላ ሰው የማውቀው አለው በመልክ የማውቀው ሰው እዚህ ፓርቲስት የነበረን ሌሎቹን ግን አናቃቸው። እና ገቡ ወደ እኔ ቢሮ መጣ አማላቃቸው ሰዎች መጡ ሁለት ሆነው ስለ ድርድር አነሱ። ለምንድን ነው ቅድመ ሁኔታ የምታስቀምጠው? ምናምን አለኝ። አንድ ሰው መጥቶ ስለ ድርድር እያወራ እዛ ወደ ድርድር ገና አልተገባም። ገና ቅድመ ዝግጅት ላይ ነን ሁለተኛ አንተስ ማነህ? ይሄንን የምትጠይቀው ፓርቲ እኮ በህጋዊ መንገድ የተመዘገበ ፓርቲ ነው፣ በስርዓት ነው የሚሰራው ብዬ ስል ምንም ጊዜ አልሰጠኝም። ምን ያህል ናቸው ወደ እርሶ ቢሮ የገቡት? በምን ሁኔታ ነው? ቆመው ነው ተቀምጠው ነው በምን ሁኔታ ነው ያነውት? ቆመው ነው። ቅጽበት ነው፣ ቅጽበት ነው። ምንም ጊዜ አልሰጡም። ወዲያው ነው። ሁለት ነው የመጡት ወደ እኔ። ከዚያ በኋላ ሌላ ሌላ አንድ ተጨመረ፣ ለሶስት መማታት ጨምሩ። ወዲያው ነው በዛ ሳይ ውጭም ጽሕፈት ቤት ኃላፊውንም እንደዛው ነው። ደራጅውንም እንደዛው ነው። የድርጅት ጉዳዩ በተለይ በጣም ተጎድቶ አሁንም ሆስፒታል ነው ያለው። ጠበቃውንም እንደዚሁ መጥተዋል። እኔን መማታት ጀመሩ ሲሉ ምን አይነት ምት ነው የተመቱት? ተዘጋጅተዋል። ይዘዋል፣ ዱላ ይዘዋል። ስለዚህ እጃቸውን ወደ ኋላ ምናምን አድርገው ዱላ ይዘዋል። እና እንዴት ሊጠይቀው የኔን መልስም እየመለስኩ እያለ ነው ወደ ወደ ወደ ዱን ላይ ገቡ። ሁለቱ እንደውም መሳሪያ ሁሉ እስከ ማሳየት እንደዚህ እንድና እንዳየው ወደ ውጭ ከወጣው በኋላ እንደዚህ መሳሪያውን ለማሳየት ወገቡ ላይ ያለውን ሁሉ መሳሪያ እንደማሳየት ማምን አረገኝ። የማላውቀው ሰው ማለት ንግግሩ የደህንነት ሰው ነኝ አይነት ነው። እና አልገባንም። ያው አንደኛ ቅጽበታዊ ነው፣ ሁለተኛ በምናቃቸው ሰዎች ነው እየተመራ የመጣውና ተገዙ ናቸው፣ የደህንነት ሰዎች ናቸው። እንግዲህ ገና ፖሊስ ለፖሊስ አመልክተናል፣ የሚጣራ ነው የሚሆነው። ግን ፖሊስ ሲመጣ በአጥር ላይ እየዘለሉ ወጡ። አቶ ይሸዋስ ድብደባው የደረሰባቸውና ያሳመማቸው ከዚህ በፊት ማዕከላዊ እስር ላይ በነበሩ ወቅት በድብደባና በቅዝቃዜ ምክንያት የተጎዳው እግሬ ላይ ድጋሚ በመደብደቤ ነው ይላሉ። ከማውቃቸው ሰዎች ይልቅ የማላውቃቸው ስለሚበዙና ከኢህአዴግ ጋር ልናደርግ በተያዘው የድርድር ሁኔታ ላይ ለምን ቅድመ ሁኔታ ታስቀምጣላችሁ ስለተባልን ለደህንነት ሰዎች ሊሆኑ ይችላሉ የሚል ጥርጣሬ እንዳላቸው ተናግረዋል። የጽህፈት ቤቱ ኃላፊ እንደሆኑ የገለጹት አቶ እንደሻው እምሻው ደግሞ የምናቃቸው ሰዎች ዘጠኝ ይሆናሉ የማናቃቸው ሰዎች አምስት ናቸው ይላሉ። ስማቸውንም መዘርዘር ይቻላል ከአስፈላጊ ከሆነ እና ወደ ዘጠኝ ናቸው የምናቃቸው። ግን ቀድመው እነሱ ገቡ፣ በሩን ከፈቱላቸው ይማቱ የነበሩት የማናቃቸው ሰዎች ናቸው ፓርቲውን ወክላችሁ መደራደር አይችሉም። እንዴት ትደራደራላችሁ? ነው ትልቁ ችግር። በአንድ ላይ ነው በጣም ጉዳት ያደረሱት። እኔናም ጎርተውታል። አንድ በግራ ፊቱ በገን በግራ በኩል ተሰንጥቋል። ከዘጠኝ በላይ የሚሆኑ የራሳችሁ የነበሩ ሰዎች ናቸው ካላችሁ እንዴት ከመንግስት በኩል ሊሆን ይችላል ብላችሁ ጠረጠራችሁ? አማና አናቃቸውማ። መሳሪያ ያዙ ሁለት ሰዎች አሉ አናቃቸውም። እነዚህ ደግሞ መሳሪያ ደግሞ ማንኛውም ሰው ይዘ አለታል። ሲቪል ለበሱ እንጂ ምንም ትን የለም ያስተናግዳል ያለ ነው። አረ ግን አሁን አቶ የሸዋስን ሳናግራቸው አንድ ሰው ነው ከዛ ውስጥ የማውቀው ብለው ነበረ። ሌሎቹ አጣድፈውታል እኮ አጣድፈውታል እኮ አጣድፈውታል ስለሺ ገባ፣ በር ከፈተ። ከዛ በኋላ ወዲያው ወደ ዱላ ሲሄድ የሸዋስ አላያቸው ጥለውታል እኮ መሬት ጥለውታል። በኋላ ሁለቱንም ጥለዋቸው መሬት ጥለዋቸው ነው። ከራሳቸውን ስተው ከወደቁ በኋላ እየሮጡ የወጣሁት አሁን እኔ በደንብ ስለማያቸው ስለ ነበር ነው። እኔ እዛው ቢሮ ውስጥ ቁጭ ብዬ እንዳልወጣ በሽጉጥ ያሳዩኛል። ስልክ ወደ ፖሊስ ደውል ነው። እነሱ እየተሯሯጡ ወጡ። ድብደባው ከደረሰብን በኋላ ሄድንበት ወዳሉበት በፓርቲው ጽፈት ቤት አካባቢ ወደሚገኘው ቤተሰብ ክሊኒክ ደውዬ ነበር። አቶ ገብረ መድን ግደይ የተባሉ የሕክምና ባለሙያ መሆናቸውን የገለጹልኝ ግለሰብ ትላንት ጠዋት ክሊኒካቸው ውስጥ አንድ የተደበደበ ሰው ና አንድ አሳካሚ መጥተው እንደነበር፣ የመጡትም አቅራቢያቸው ካለ የሰማያዊ ፓርቲ ጽፈት ቤት መሆኑን ገለጹልኝ። አንድ ሰው መጥቶ ነበር ጠዋት። ስሜን ጸሀይ ምንድን፣ ትልቅ ጉዳት ነው የደረሰበት? ያን ያህል ትልቅ ጉዳት አይደለም። ምኑን ነው የተደበደበው? ትንሽ መጫጫር ነበር ፊቱ አካባቢ። እሺ። ጉንጮ አካባቢም ትንሽ ስንጥቅ ነበረች፣ በቃ ታሽጎ። እሺ። ያን ያህል ጠንከር ያለ ጉዳት አይደለም። ከባድ የሚባል አይደለም፣ ቀላል ነው። እነ አቶ የሸዋስ ድብደባውን በተመለከተ አድዋ ድልድይ እየተባለ በሚጠራው አካባቢ ለሚገኝ የማህበረሰብ ፖሊስ ጣቢያ አመልክተን ፖሊሶች መጥተው ነበር። ነገር ግን ፖሊሶች ሲመጡ ደብዳቤዎቻችን አመለጡ። አሁን ጉዳዩ በፖሊስ ተይዟል ስላሉን በዚህ ፖሊስ ጣቢያ ጉዳዩ ይመለከታቸዋል የተባለው ምክትል ኢንስፔክተር ጳውሎስ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርጌ ስልካቸው ባለመነሳቱ ላገኛቸው አልቻልኩም። በተጨማሪም በሰማያዊ ፓርቲ ውስጥ አባል የነበሩና በትናንትና እለት በጽህፈት ቤቱ ታይተዋል የተባሉት አቶ ስለሺፈይሳ ፈይሳ የእጅ ስልክ ላይ ከትላንትና ጀምሮ ስልካቸውን ብደውል ስልካቸው ስለማይነሳ ምላሽ ሳላገኝ ቀርቻለሁ። በተጨማሪም በዚህ ጉዳይ ላይ የኢንጂነር ይልቃልን ምላሽ ለማግኘት የእጅ ስልካቸው ላይ ከትላንት ጀምሮ እስከዛሬ ድረስ በተደጋጋሚ ብደውል ስልካቸው ሳይነሳ ቀርቷል።